SBS Radio Yeah we eat madrak አርባዎቻችን የዛሬው የውይይት መድረክ አጀንዳችን የኢትዮጵያን ወቅታዊ ጉዳዮችና የ2013 ሀገር አቀፍ ምርጫ ሂደትና ፋይዳዎችን የሚመለከት ነው። የውይይቱ ተሳታፊዎች ዶክተር ተበጀ ሞላ በዲከን ዩኒቨርሲቲ የትምህርት ፖሊሲና የማህበራዊ ፍትህ ተመራማሪ ዶክተር ላይችሉ ባንቴ በደቡብ አውስትራሊያ ዩኒቨርስቲ የመድኃኒት ግኝትና ቅመማ ጥናት ተመራማሪ፣ ኃይሌ አረፋይኔ በሳውዘርን ክሮስ ዩኒቨርስቲ የክርሰ ምድር ውሃና ማዕድን የሶስተኛ ዲግሪ ተማሪና ጋዜጠኛ መሐመድ አባዋጅ ናቸው በቅድሚያ ጋዜጠኛ መሐመድ ኢትዮጵያ ውስጥ ተከስቶ ያለውን ቀውስ እንደምን ይገልጡታል መንስኤዎቹስ ምንድን ናቸው ይላሉ በእርሱ አታይ ቅድሚያ ጋዜጠኛ ካርታውን ሰቦቃ ይህን ድል ሰተኝ ኢቤስ ሬዲዮ ላይ ስለጋበስኝ በኔና አሁን ደግሞ ዋና ሴክሬታሪ በማገለግለው በኢትዮጵያ ኦሮሞ ዳያስፖራ አሶሲዬሽን ስም እጅግ አድርጌ አመሰግናለሁ ሁላችንም እንደ ተዘምኖ እንዳየነው ኢትዮጵያ ወደ ዲሞክራታይዜሽን አቅጣጫ ከመግባቷ ከሁለት ዓመት በፊት ኢትዮጵያን ሲያስተዳድር የነበረ ለሀያ ሰባት ዓመት ቲፒኤልኤፍ የሚባል ድርጅት ነበረ። ቲፒኤልኤፍ ላለፉት ሀያ ሰባት ዓመታት ኢትዮጵያን በጥላቻ ጥላቻ ላይ ያተኮረ በብሔሩ ብቻ እንዲያስብ አንዱን ብሔር ከአንዱ ብሔር ጋር በማጣላት እድሜውን ሲያራዝም የነበረ ነው። ብዙ ሴራዎችን ሰርተው አልፈዋል። ብዙዎች ታስረዋል፣ ብዙዎች ተገለዋል፣ ብዙዎች እስካሁን ድረስ የነበሩበት ቦታ አይታወቅም። ስለዚህ ይህንን የቲፒኤልኤፍ መንግስትን በመቃወም እዛው ከቲፒኤልኤፍ ውስጥ የወጡ የኦፒዲዮና የአማራ ቦታሳዊ ድርጅት አንድ ላይ በጥምረት ኦሮማራ በማለት ትግል በማድረጋቸው አሁን የምናየውን ለውጥ አይተናል። እንግዲህ፣ ትልቁ ችግር ባለፉት ሁለት ዓመታት የተፈጠረው ችግር ምንድን ነው? ስልጣን የለቀቀ አካል አለ። ኢትዮጵያን ደግሞ ወደ ዲሞክራሲያዊ ትራንስፎርም እንድታደረግ የሚሰራ ፕሮስፐሪቲ ብሎ ራሱን የምንጠራ አለ። በእንደዚህ በእነዚህ ሁለቱ መሃል ነው አሁን ችግር የተፈጠረው። ችግር ተፈጠረ ስንል ቲፒኤልኤፍ ስልጣን እንዴት ለቃሉ በማለት ኢትዮጵያ ላይ ተቀን ማተራመስ ጀመረ ጃሌዎቹን በመመደብ ከዚህ በፊት ኢትዮጵያን የዘረፈውን ብር በመጠቀም ሪፈንድ በማድረግ የተለያዩ ሰዎችን በመግዛት አገሪቷን ወደ ማተራመስ የብሄር ግጭቶች እንዲኖሩ እስፔሻሊ ካፒታል ሲቲ ላይ አዲስ አበባ ላይ የተለያዩ የኦሮሚያ አጎራባች ሀገሮች ላይ አማራ ውስጥ ቤኒሻንጉል ውስጥ የተለያየ ቦታ ከብሄር ጋር የተያያዘ ግጭት እንዲፈጠር በትልቅ ብር ማለት ነው ጀሌዎችንና ለሁዳቸው የሚያሉትን ባንዳዎች በመግዛት ኢትዮጵያን ሲያተረማምስ ነበር ማለት ነው። በዚህም ችግር የተነሳ ብዙ አማራዎች አልቋሉ፣ ብዙ ኦሮሞዎች አልቋሉ ማለት ነው። ከሁሉም ብሔር ብሔረሰብ ያልሞተበት ብሔር የለም ማለት ነው። ሀይሌስ፣ በአሁኑ ወቅት ኢትዮጵያ ውስጥ ያለውን ሁኔታ በእርሶ በኩል በምን መልኩ ይገልጡታል? መንስኤዎችስ ምንድናቸው? ይላሉ። መልካም አመሰግናለሁ ካሶች፣ ለእድሉ መንስኤዎቹ አሁን መሐመድም ካለው ይጀምራል መሐመድ የሌለ ታሪክ ሲነግረን ቆይተዋል። ቲፒኤልኤፍ የሚባል ለሀያ ሰባት ዓመት አስተዳደረን። ከዛ ብዙ ተገድለዋል፣ እንደዚህ ተብለዋል። ከዛ የወጣ ደግሞ ኦሮማራ ብሎ መሰረተ። እነዚህ ሮንግ ካራክተራይዜሽን መንስኤው ከመንስኤዎቹ አንዱ ነው፣ ግን ወደ በኋላ እመጣበታለሁ። የትግራይ ቀውስ ማየት ግን ፈልጋለሁ። እዚህ ላይ ያለው ቀውስ ህዝብ እየጠፋ ባለበት በአይደ ሀገርም ጋብዞ የራስን ህዝብ እየጨፈጨፈ ባለበት ተስፋፊ ኃይላትም መሬትና ንብረት የትግራይ ህዝብ ህይወትም ብቻ ሳይሆን መሬትና ንብረቱም ሳይቀር እየወረሩ ባሉበት፣ በኦሮሚያ ላይ ያለው ጭፍጨፋ፣ በአማራና በቤንሻንጉል ያለው በአጠቃላይ ሀገሪቷ ትርምስ ውስጥ እንዳለች ሁላችንም የምናውቀው ነገር ነው። ከሁሉም በላይ ግን አሁን ትልቁ ቆውስ ሆኖ ያለው በሚሊዮኖች የሚቆጠሩ የትግራይ ህዝብ የተራቡበት ገበሬ እንዳያርስ ገበሬና በሬ በአንድ ላይ በጥይት በሚገደልበት ሞፈርና ቀንበር የሚቃጠልበት ሁኔታ ነው ያለው። የትግራይ ቀውስ በዚህ በሁለት ደቂቃ ዘርዝሬ የምጨርሰው አይደለም። ግን የሁሉ ቀውስ ሀገሪቱ ያለችበት ቀውስ ምክንያት የሆነው አሁን ከመሐመድም የሰማነው የሌለ በሀገራችን ላይ ያልነበረ ታሪክ ቲፒኤልኤፍ ብሎ ሁሉም ወደ አንድ ብሔርና ወደ አንድ ድርጅት መለጠፍ ችግርህን እንዳትቀርፍ ያደርግሃል። በዋነኛነት ግን ኢትዮጵያ ወዳለችበት ቀውስ እንድትገባ ያደረጋት ተፈጥሮን ለመካድ የሚደረገው አጉል መንፈራገጥ ነው ብዬ ነው ማስቀምጠው። መልቲ ናሽናል ማለት ብዙ ብሔሮች፣ ብዙ ሃይማኖት፣ ብዙ አስተሳሰብ ያለበት ሕዝብ ያላት ሀገር ናት ኢትዮጵያ። ይህንን ሪኮግናይዝ ከማድረግ ይልቅ አህዳዊነትን አንድ ሃይማኖት፣ አንድ ቋንቋ፣ አንድ ብሔር ብሎ ለመመስረት የሚካሄድበት መንገድ አሁን ወዳለንበት ደረጃ ላይ አድርሶናል። ሀገሪቷም እንደ ሀገር የማትዘልቅበት ሁኔታ ላይ ዓለም ሙሉ የተጠራጠረበት ሀገሪቷ ትፈርሳለች ብሎ ባመነበት ነው ያለነው። ከሁሉም በላይ ደግሞ በትግራይ ህዝብ ላይ ያላቸው ከልክ ያለፈ ጥላቻ እነዚህ አህዳውያን ኢሊት በትግራይ ህዝብ ላይ ያላቸው ከልክ ያለፈ ጥላቻ ምክንያት ሆነዋል ብዬ ነው የማስቀምጠው። ዶክተር ላይችልሁስ በርሶ በኩል ሁኑን የኢትዮጵያ ወቅታዊ ሁኔታ በምን መልኩ ይገልጹታል? ኢትዮጵያ ላለችበት ሁኔታ ወይም መለገጠሟት ፈተናዎች መንስኤዎቹ ምንድን ናቸው ይላሉ? አመሰግናለሁ ካሳሁን አመሰግናለሁ፣ ወንድሞቼም። በእኔ እይታ ሀገራችን ያለችበት አሁን ነባራዊ ሁኔታ ወይም ቀውስ በሶስት ከፍዬ አያችኋለሁ። ጠቅላላ ሀሳብ ቢሆንም አሳጥሬ አንደኛው ሰብአዊ ቀውስ ነው። ሰብአዊ ቀውሱ ያው ሁላችሁም እንደምታውቁት በአብዛኛው የሀገራችን ክፍል የህዝብ መፈናቀል አለ። በሰሜኑ የሀገራችን ክፍል በማዕከላዊ መንግስቱ እና በትግራይ ክልል አስተዳደር መካከል የተደረገ ጦርነት አለ ወይም የህግ ማስከበር በሌላው አንግል በሚጠራው መግንትን ያንን ተከትሎ የደረሰ ሰብአዊ እልቂት አለ። በዛም በዛም በኩል ያንን ተከትሎ አሁን ደግሞ የተጋረጠ ረሃብ አለ። ይሄ ሰብአዊ ቀውሱ ነው በሀገራችን እየደረሰ ያለ በተለያዩ ቦታዎች፣ በአማራ ክልል፣ በቤንሻንጉል፣ በኦሮሚያ ክልል ብዙዎችን መጥቀስ እንችላለን። ግን ካለው ሰዓት አንጻር አንዱ ዋናው ችግር ኢትዮጵያ ውስጥ እየደረሰ ያለው ሰብአዊ ቀውስ ነው። ሌላው ፖለቲካዊ ቀውስ አለ። ይሄ ፖለቲካዊ ቀውስ ምናልባትም የፖለቲካ ምህዳሩ እየጠበበ መምጣትን ተከትሎ በተለያዩ የሀገራችን ክፍሎች የታጠቁ ኃይሎች በጣም እየተበራከቱ ነው። እነዚህ የታጠቁ ኃይሎች ደግሞ ነፃ የሆነ የራሳቸውን ግዛት መስርተው ከመከላከያ ኃይል ጋር እስከ መዋጋት ደርሰዋል። ከዛም አልፎ የህዝብ የእኛ ወገን አይደለም ብለው የሚያስቡትን ህዝብ በጅምላ መግደል፣ ማፈናቀል፣ ሀብት ንብረቱን መዝረፍ የተበራከተ ሆኗል። ሌላው በፖለቲካ ፓርቲዎች መካከል ያሉ ልዩነቶች እና እሱን ተከትሎ እየተደረጉ ያሉ እስሮችም እየተበራከቱ ነው። በተለይ አሁን የምርጫውን መቃረብ ተከትሎ በማዕከላዊ መንግስቱ እና በኦሮሚያ ክልል በሚንቀሳቀሱ ፓርቲዎች መካከል ያለውን ልዩነት ማየት እንችላለን። ሁለቱ ትልልቅ የኦሮሚያ ህዝብ የሚደግፋቸው ኦፌኮና ኦነግ እና የእነሱ አመራሮች ከምርጫው ራሳቸውን አግለዋል። ይሄ ሀገሪቱ ውስጥ ትልቅ ፖለቲካዊ ቀውስ የሚያመጣ ምስሉ ይታየኛል። ሌላውና ዋናው ሀገራችን ላይ የደረሰው ዲፕሎማሲያዊ ቀውስ ነው። በተለይ መንግስት ታላቁ የህዳሴ ግድብ ድርድርን ከአፍሪካ ማዕቀፍ አውጥቶ ወደ ምዕራባውያን መውሰዱ የፈጠረው ስህተትና እሱን ተከትሎ ምዕራባውያን እጃቸውን ወደ ሀገራችን ፖለቲካ አስገብተው እያሳደሩት ያለው ጫና የግብፅ እና ሱዳን ሀገራችን ላይ እያደረሱት ያለው ጫና፣ እንዲሁም ደግሞ ሉዓላዊነታችንን ጥሰው ከላይ በሰሜን ኤርትራ ከምዕራብ ሱዳን ገብተው ህዝባችን ላይ እያደረሱት ያለው ጫና ትልቅ የሆነ ዲፕሎማሲያዊ ቀውስ አድርሰዋል ብዬ አስባለሁ። እነዚህ ሶስት ቀውሶች ዋናው ምክንያት ብዬ የማስበው በህዝብ ትግል የመጣ ለውጥ ነበረ ያንን ለውጥ ለራሳቸውና ለቡድናቸው ስልጣን ያተኮሩ ቡድኖች መጥለፋቸውና ከህዝብ መውሰዳቸው ለእነዚህ ሁሉ ቀውሶች መሰረታዊ መንሴ ነው ብዬ አስባለሁ። አመሰግናለሁ። ከሰው መልካም ዶክተር ተበጀስ በአሁኑ አሁን ኢትዮጵያ ካለችበት ሁኔታ ላይ ለመገኘቷ ሰበቦቹ ምንድን ናቸው ይላሉ? የወቅቱን ሁኔታ ምን መልክ ያመላክታሉ? መልካም ካሳሁን በጣም አመሰግናለሁ ለዚህ ፕሮግራም ስለጋበዝከኝ። ወንድሞችንም በዚህ ፓናል የተገኛችሁ አመሰግናለሁ። እንዲሁም እንግዲህ ምክንያቱን እና ያለንበትን ወቅታዊ ችግር አይ ቲንክ የዚህ የፕሮግራሙ ተሳታፊዎች በተለያየ መንገድ ገልጸውታል። መደጋገም እንዳይሆን አጠር አድርጌ አንድ ሁለት ሶስቱን ላንሳ። አንድ ትልቁ ችግር እንግዲህ የመጀመሪያው ተናጋሪያችንም እንደገለጸው በመሀል ሀገር መንግስት እና በክልላዊ መንግስት አስተዳደር መሀል የተፈጠረው ቁርሾ ወደ ሰብአዊ ክራይሲስ ተቀይሮ አሁን ለደረስንበት ችግር ተደርጎናል። ሌላው ደግሞ የአባይ ግድብና ግድቡ የሚስባቸው ዓለም አቀፍ ኃይሎች እንዲሁ ሌላ ጫና ፈጥረውብን ነው ያሉት። ከምንም በላይ ደግሞ የዘውግ ተኮር ጥቃት ነው። እንደምታውቀው በእኛ ሀገር ፖለቲካ እቅድ አውጥቶ ራዕይ ኖሮት የህዝብን ችግር ለመፍታት ከመንቀሳቀስ ይልቅ ፖለቲካ የሚሰራው ከመረጥከኝ እከሌ የሚባለውን ህዝብ አጠቃልናለው ወይም ከመረጥከኝ እከሌ የሚባል ህዝብ የያዘውን መሬት ቀምቼ ሰጥሃለሁ በሚል ጥላቻን መሰረት ያደረገ ፖለቲካ ስለሚሰራ ዘር ተኮር፣ ዘውግ ተኮር ጥቃት በሰፊው ተበራግቷል። ባለፉ ሁለት ሶስት ወራት እንዳየነው የመቶዎችን ህይወት በግፍ የቀጠፈው ይኸው ግጭት አሁንም ለጊዜው በረድ ያለ ቢመስልም ምርጫውን ተከትሎ ትልቅ ችግር የሚፈጥር መስሎ ይታየኛል። እንግዲህ ሌላኛው መጠቀስ አለበት ብዬ የማስበው የምጣኔ ሀብት ድቀሱ ነው። ይሄ በጣም ትልቅ ችግር ነው። ምናልባት ከሁሉም ነገር በላይ አገሪቱን ወደ ውድቀት የሚገፋት ይሄ ይመስለኛል። ወደፊቱ አንዱ ይሄ ደግሞ የኮቪድ ያስከተለውን ዓለም አቀፍ ዲስራፕሽን ተከትሎ የውጭ ንግዱ ቀዝቅዟል። ይህ ብቻ ሳይሆን የውጭ እርዳታና ብድርም እንዲሁ እየተቆላቆለ ነው። ባለፉት ሶስት አራት ወራት የውጭ መንግስታት እርዳታ ላለመስጠት ወስነው ድጋፋቸውን ይዘዋል። ትላንትና ብሉምበርግ እንዳስነበበን ደግሞ የአሜሪካ መንግስት ተጨማሪ የኢኮኖሚ ጫና ለመፍጠር ወይም ሳንክሽን ለመጣል በዝግጅ ላይ እንደሆነ ነግረውናል። ይህ በጣም ትልቅ እምርታ አለው። ምክንያቱም የዓለም አቀፍ የገንዘብ ተቋማትና የአሜሪካ መንግስት ብቻቸውን ሀገሪቱ ከምታገኘው የውጭ እርዳታ ውስጥ ከሃምሳ ፐርሰንት በላይ የሚሆነውን ይሸፍናሉ። እንግዲህ ዓለም ባንክ እና የአሜሪካ መንግስት ወደ ኢኮኖሚክ ሳንክሽኑ ከተሄዱ ትልቅ የኢኮኖሚ ቀውስ የሚያስከትሉ ይመስለኛል። ይሄ ለሀገራችን ትልቅ ኪሳራ ነው። በጣም ያሳዝናል። ሶስተኛው ችግር ኢኮኖሚ ጋር ተያይዞ የውጭ እርዳታ ክፍያ ነው። አገሪቱ አሁን ከአርባ ቢሊየን በላይ እዳ አለባት። ይህን እዳ ከነወለዱ መክፈል አለባት። ከነወለዱ ለመክፈል ደግሞ የአቅም ጥረት አለ የዳቅነታ እንዲደረግላት አመልክታ ነበር ተቀባይነት አላገኘም። እና በተለይ በተለይ ትናንት ያነበብነው የአሜሪካ መንግስት የኢኮኖሚክ ጫናውን ወደፊት ከሄደበትና ጫናው ሳንክሽኑ ከተጣለ ትልቅ ነውጥ የሚያመጣ ይመስለኛል በአገሪቱ ኢኮኖሚ። መንግስት የመምህር አንድ መዝ መክፈል አለበት፣ የግብርና ሰራተኛ፣ የጤና ባለሙያ፣ የበጀት ድጎማው በዚህ መንገድ ከተቋረጠ ትልቅ ችግር የሚፈጥር ይመስለኛል። ለትሶፕ ወደዛ ብለን ተስፋ እናድረግ። አድማጮቻችን የዛሬው የውይይት መድረክ አጀንዳችን የነበረው የኢትዮጵያ ወቅታዊ ጉዳዮችና የ2013 ሀገር አቀፍ ምርጫ ሂደትና ፋይዳዎችን የሚመለከት ነው። የውይይቱ ተሳታፊዎች ዶክተር ተበጀ ሞላ በዲከን ዩኒቨርሲቲ የትምህርት ፖሊሲና የማህበራዊ ፍትህ ተመራማሪ ዶክተር ላይችሉህ ባንቴ በደቡብ አውስትሬሊያ ዩኒቨርሲቲ የመድኃኒት ግኝትና ቅመማ ጥናት ተመራማሪ፣ ሀይሌ አረፋይኔ በሳውዘርን ክሮስ ዩኒቨርሲቲ የከርሰ ምድር ውሃና ማዕድን የሦስተኛ ዲግሪ ተማሪና ጋዜጠኛ መሐመድ አባዋጂ ነበሩ። የውይይት ሰታፊዎችን ስለ ቃለ ምልልሱ እናመሰግናለን። እናመሰግናለን።